እንደምናመሻችሁ በቅድሚያ አርእስተ ዜናው። በህጻናት ንግድ ተጠርጥረው ጥፋተኛ የተባሉት የኒጀር የተቃውሞ ፖለቲከኛ ማሪ ሀማ አማዱ ከሀገር ከወጡ ከአንድ ዓመት በኋላ ቀዳሚት ዕለት ወደ ሀገራቸው ሲመለሱ በቁጥጥር ስር መዋላቸው ተገለጸ። በፓሪሱ ጥቃት ከሞቱት አሸባሪዎች ሁለቱ የቤልጅየም ነዋሪ የነበሩ ፈረንሳውያን መሆናቸው መረጋገጡን የቤልጅየም አቃቤ ሕግ ዛሬ ይፋ አደረገ። እንዲሁም ከፓሪሱ ጥቃት ከዋሉት ሁለቱ ተሽከርካሪዎች የቤልጅየም የኪራይ መኪናዎች እንደነበሩ ተገልጿል። በኢኮኖሚ የበለጸጉና በመበልጸግ ላይ ያሉ ሀያ አገሮች የሚካፈሉበት ጉባኤ ዛሬ አንታሊያ ቱርክ ላይ ተከፈተ። ጉባኤው ራሱን እስላማዊ መንግስት በማለት የሚጠራው ጽንፈኛ ቡድን በፈጠረው ስጋት ላይ ትኩረት አድርጎ እየመከረ ነው። ዜናው በዝርዝር በምዕራብ አፍሪቃዊቱ ሀገር ኒጀር የተቃዋሚዎች ፖለቲከኛ መሪ ሀማ አማዱ ከሀገር ከወጡ ከአንድ ዓመት በኋላ ቀዳሚት ዕለት ወደ ሀገራቸው ሲመለሱ በቁጥጥር ስር መዋላቸው ተገለጸ። ተቃዋሚው ፖለቲከኛ ባለፈው ዓመት ሀገር ጥለው የለቀቁት ባለቤታቸውን ጨምሮ ሰላሳ ሰዎች በህጻናት ንግድ ምክንያት ተከሰው ወንጀል በመጣራት ላይ በነበረበት ጊዜ ነው። ተከሳሾቹ ከጎረቤት ሀገር ናይጄሪያ አዲስ የተወለዱ ህጻናትን ወደ ኒጀር በማምጣት ለባለ ሀብታም ጥንዶች ለመሸጥ ሞክረዋል በሚል ነበር ክስ የተመሰረተባቸው። ሀማ አማዱም ከዚያን ጊዜ በኋላ በሀገራቸው በስር እየተፈለጉ ነበር። አማዱን እንኳን ደህና መጡ ለማለት አይሮፕላን ማረፊያ የተገኙ ሌሎች በርካታ ተባባሪዎቻቸውም በቁጥጥር ስር ውለዋል ሲሉ የምክር ቤት አባል የሆኑት አማዱ ሰላህ ተናግሯል። አማዱ በመጪው ጥር ወር በኒጀር በሚካሄደው ምርጫ በፕሬዝደንትነት ለመወዳደር እንደሚመለሱ በመስከረም ወር አሳውቀው ነበር። በፓሪሱ ጥቃት ከሞቱት አሸባሪዎች ሁለቱ የቤልጅየም ነዋሪ የነበሩ ፈረንሳውያን መሆናቸው መረጋገጡን የቤልጅየም አቃቢ ሕግ ዛሬ ይፋ አደረገ። ሁለቱ ወንዶች ነዋሪነታቸው ብራሰልስ ከተማ ነበር። እንዲሁም ለፓሪሱ ጥቃት ከዋሉት ሁለቱ ተሽከርካሪዎች የቤልጅየም የኪራይ መኪናዎች እንደነበሩ ተገልጿል። በሌላ ዜና ቤልጅየም መዲና ብራሰልስ ውስጥ ሞለንቤክ በተባለው አካባቢ አምስት በሽብር ጥቃት የተጠረጠሩ ሰዎች በቁጥጥር ስር ዋሉ። የከተማዋ ከንቲባ ፍራንሲዮስ ሼፕ ማንስ ምናልባትም ተጠርጣሪዎቹ የአንድ ቡድን አባላት ሳይሆኑ አይቀሩም በማለት የበለጠ መረጃ ከመስጠት ተቆጥቧል። ትናንት ምሽት በሞሎንቤክ አካባቢ ፖሊስ ምርመራ ካካሄደ በኋላ ፖሊስ ለደረሰው ጥቃት ከቤልጅየም ጋር ተያያዥ መረጃ በመገኘቱ በርካታ ሰዎችን በቁጥጥር ስር መዋሉን አቃቤ ሕግ ገልጾ ነበር። በዚህም መሰረት ፓሪስ የሚገኘው የሙዚቃ አዳራሽ ባታክላን አካባቢ የተገኘው የጥቃት ፈጻሚ አንዱ መኪና የቤልጅየም ታርጋ ያለው የኪራይ መኪና መሆኑ ታውቋል። ፓሪስ ውስጥ በአሸባሪዎች የደረሰው ጥቃት በአውሮፓ የስደተኞች ጉዳይ ላይ ከፍተኛ ድርድር አስነሳ። አዲሱ የፖላንድ መንግስት ከፓሪሱ ጥቃት በኋላ ፖላንድ የአውሮፓ ሕብረት አባል ሀገራት ስደተኞችን በጋራ ለመከፋፈል በሚያደርገው ጥረት እንደማትካፈል አስታወቀ። የስሎቫኪያ መንግስት በበኩሉ በጸጥታ ጉዳይ ላይ ሀገሪቱ የነበራትን ስጋት ጥቃቱ በግልጽ አመላክቷል ብሏል። የጀርመን ምክትል መራሄ መንግስት ዚግማ ጋብርኤል የደረሰው ጥቃት እንዳለ ሆኖ ለስደተኞች ድጋፍ መስጠቱ እንዳይቋረጥ አሳስበዋል። የሀገር ውስጥ ሚኒስቴር ቶማስ ዴሚዜር በበኩላቸው ችኩል ውሳኔ እንዳይወሰንና በስደተኞች ጉዳይ ላይ የሚደረገው ድርድር እንዳይፋፋም ገልጸዋል። ከፓሪሱ ጥቃት ፈጻሚ አንዱ የሶሪያ ፓስፖርት እንዳለውና በጥቅምት ወር ሎሬስ በተባለው የግሪክ ደሴት አድርጎ በስደተኛነት የገባና በበርካታ የአውሮጳ ሀገራት ያለፈ ሰው መሆኑ ከተረጋገጠ በኋላ ወደ አውሮጳ የሚገቡ የስደተኞች ጉዳይ ብዙ ጥያቄ እያስነሳ ይገኛል። አድማጮች በመከታተል ላይ የምትገኙት ከዶቼቬላ የሚተላለፈውን የዓለም ዜና ነው። የጀርመኑ ፕሬዚዳንት ዮሃይም ጋውክ የፓሪሱ ጥቃት ጦርነት እንደሆነ ገለጹ። ዛሬ በጀርመን የህዝብ እንደራሴዎች ምክር ቤት ቡንደስታግ በተካሄደው የሟቾች የመታሰቢያ ቀን ስነስርዓት ላይ ንግግር ያደረጉት ጋውክ ጊዜው አዲስ ለሆነ ጦርነት ሰለባ ሆነን የምንኖርበት ነው ሲሉ ተናግሯል። የፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ አስቀድመው 129 ሰዎች የተገደሉበት ጥቃት የጦርነት እርምጃ እንደሆነ ተናግረው ነበር ጋውክ ባደረጉት ንግግር አክለውም አንገታችንን ለሟቾች እንጂ በፍጹም ለአሸባሪዎች ዝቅ አናደርግም ብሏል። በሟቾች የመታሰቢያ ቀን ጀርመን ውስጥ እንደ አውሮፓውያን አቆጣጠር ከ1952 ዓ.ም አንስቶ የገና በዓል ከመከበሩ ስድስት ሳምንት ገደማ በፊት በሚውለው እሁድ ዕለት በሁለት የዓለም ጦርነቶች እና በናዚ አገዛዝ ስር የሞቱ ሰዎች ታስበው ይውላሉ። በኢኮኖሚ የበለጸጉና በመበልጸግ ላይ ያሉ ሀያ ሀገሮች የሚካፈሉበት ጉባኤ ዛሬ አንታሊያ ቱርክ ላይ ተከፈተም። የቱርኩ ፕሬዝደንት ሪቸፕ ጣይብ ኤርዶሃን በጉባኤው መክፈቻ ፓሪስ፣ አንካራና ሌሎች ቦታዎች የሚደርሱት ጥቃቶች የሚያመላክቱት አንድ የጋራ ማስፈራሪያ እንዳለ ነው በማለት መልእክታቸውን አስተላልፏል። ኤርዶሃን የሽብር ጥቃትን ለመዋጋት አስፈላጊ ስለሆኑ የጸረ ሽብር ጥምረት እርምጃዎች ከዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ጋር መወያየታቸውንም ተናግሯል። ኦባማ ፓሪስ የደረሰውን ጥቃት አስመልክቶ ሀገራቸው ፈረንሳይን ተባብራ እንደምትሰራ ገልጿል። የሀያ ሀገራት መሪዎች የሚሳተፉበት ጉባኤ ራሱን እስላማዊ መንግስት በማለት የሚጠራው ጽንፈኛ ቡድን በፈጠረው ስጋት ላይ ትኩረት አድርጎ ይመክራል። በተከታታይ የሽብር ጥቃቶች ሀዘን ውስጥ የምትገኘው የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ግን በጉባኤው ለመገኘት የነበራቸውን እቅድ ሰርዘዋል። ይህ ዶይቼ ቬለ ነው። አድማጮች፣ አርእስተ ዜናው በድጋሚ ነው። በህጻናት ንግድ ተጠርጥረው ጥፋተኛ የተባሉት የኒጀር የተቃውሞ ፖለቲከኛ መሪ ሀማ አማዱ ከሀገር ከወጡ ከአንድ ዓመት በኋላ ቀዳሚ ዕለት ወደ ሀገራቸው ሲመለሱ በቁጥጥር ስር መዋላቸው ተገለጸ። በፓሪሱ ጥቃት ከሞቱት አሸባሪዎች ሁለቱ የቤልጅየም ነዋሪ የነበሩ ፈረንሳውያን መሆናቸው መረጋገጡን የቤልጅየም አቃቢ ሕግ ዛሬ ይፋ አደረገ። እንዲሁም ለፓሪሱ ጥቃት ከዋሉት ሁለቱ ተሽከርካሪዎች የቤልጅየም የኪራይ መኪናዎች እንደነበሩ ተገልጿል። በኢኮኖሚ የበለጸጉና በመበልጸግ ላይ ያሉ ሀያ አገሮች የሚካፈሉበት ጉባኤ ዛሬ አንታሊያ ቱርክ ላይ ተከፈተ። ጉባኤው ራሱን እስላማዊ መንግስት በማለት የሚጠራው ጽንፈኛ ቡድን በፈጠረው ስጋት ላይ ትኩረት አድርጎ እየመከረ ነው። ዜናው የእስካሁኑ ነበር።